በስልጣን ላይ ያሉ የዩናይትድ ስቴትስ መሪ ኢትዮጵያን ሲጎበኙ ፕሬዚደንት ባራክ ኦባማ የመጀመሪያ ነው የሚሆኑት። የኢትዮጵያ ጉብኝታቸው ጥያቄዎችን አስነስቷል። ምክንያቱም ኢትዮጵያ በምጣኔ ሀብት ረገድ ከፍተኛ ስኬት ያስመዘገበችና እያደገች ያለች ሀገር መሆኗ እንዳለ ሆኖ ከባድ ችግሮች አሉባት። ጋዜጠኞች ላይ ከባድ አፈና ይካሄዳል። ይህ ባለበት ፕሬዝደንት ኦባማ የሚያደርጉት ጉብኝት የተሳሳተ መልእክት ያስተላልፋል የሚሉ ነቀፋዎች አሉ ምን አስተያየት አለዎት በማለት ካሮል ካስቴል ለዊልሰን ማዕከሏ የአፍሪካ ፕሮግራም ዲሬክተር ካነሳችው ጥያቄ እንጀምራለን። የኢትዮጵያ ጉብኝታቸው በራሱ ትልቅ ግምት የሚሰጠው ሆኖ ሳለ ጉብኝቱን እንደ አፍሪካ ህብረት ጉብኝት አድርጎ መመልከትም ይገባል ይላሉ። አፍሪካን በሚከታተለው ማህበረሰብ ውስጥ ሁለቱንም ኬንያና ኢትዮጵያን ለፕሬዚዳንቱ ጉብኝት መምረጣቸው በአንዳንዶች ዘንድ ውዝግብ ያስነሳ ጉዳይ ይመስለኛል። ሁለቱንም ሀገሮች አስመልክቶም የውዝግቡ መንስኤ የሆነው ቁልፉ ጉዳይ የአስተዳደርና የሰባዊ መብት ጉዳይ ነው። ነገር ግን ኬንያ እና ኢትዮጵያን በተለይ ጸጥታን በሚመለከቱ ጉዳዮች የዩናይትድ ስቴትስ ቁልፍ አጋሮች መሆናቸውን ማስታወስ ይገባናል። ሁለቱም ሀገሮች በሶማሊያ ባለው ሁኔታ ከባድ የሆነ ፈተና የተደቀነባቸው ሀገሮች ናቸው። ይህ የጸጥታ ችግር ደግሞ በአጠቃላይም የአፍሪካ ቀንድን አልፎም ዓለም አቀፍ ስጋት ነው። በዚህ ረገድ ሁለቱም ሀገሮች የዩናይትድ ስቴትስ ሸሪኮች ናቸው። ፕሬዚዳንቱ የሚያደርጉት ጉብኝት ሁለቱ ሀገሮች በክልሉ ሰላምና ጸጥታን ለማስፈን እንዲሁም አልሸባብን ለመታገል ስለሚያበረክቱት አስተዋጽኦ በግንባር ተገኝተው ለማመስገን እድል ይፈጥርላቸዋል። ሁለቱ ሀገሮች በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ውስጥ ስለሚጫወቱት ሚናም እንዲሁ። ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ተልዕኮዎች በምታዋጣቸው ወታደሮች ብዛት ከዓለም አራተኛ ስትሆን ኬንያ 29ኛ ነች። ከዚህም በላይ በደቡብ ሱዳንና በመካከለኛው አፍሪካ ሪፐብሊክ ግጭቶች የሚጫወቱት የሽምግልና ሚናም አለ። so i think that's important the concerns on the governance and human rights issues i think are well placed and this is definitely something that we would encourage the president to address. እነዚህ ትልቅ ስፍራ ሊሰጣቸው የሚገባ ይመስለኛል። አስተዳደርና ሰብአዊ መብቶችን በሚመለከት የሚሰሙት ስጋቶችም ተገቢ ስጋቶች ናቸው። ፕሬዝዳንቱ በሁለቱም ሀገሮች በሚያደርጓቸው ጉብኝቶች ጉዳዩን እንዲያነሱ ማበረታታት ያስፈልገናል። እንደሚያነሱም እርግጠኛ ነኝ። እነዚህን ጉዳዮች ለማንሳት አመቺ እድል ማግኘት ወሳኝነት አለው፤ ምክንያቱም ዩናይትድ ስቴትስ በተአማኒነት እና መርሆቿን ተሞርክዛ ድምጿን ማሰማት የምትችልባቸው ጉዳዮች ስለሆኑ አፍሪካውያንም እንደ ህዝብ ከዩናይትድ ስቴትስ ይህንን ይጠብቃሉ። በዚህ ጉዳይ መጨመር የሚፈልገው ነገር አለ። የኢትዮጵያ ጉብኝታቸውን የምናይበት መንገድ ትልቅ ቦታ አለው። ኢትዮጵያን የሚጎበኙ መሆኑ በራሱ ትልቅ ነገር ቢሆንም የኢትዮጵያ ጉብኝት ብቻ አድርገን ሳይሆን ወደ አፍሪካ ህብረት የሚያደርጉት ጉዞ አድርገን ብንመለከተው ደግሞ የበለጠ ክብደት ይሰጠዋል። በዚያ መልኩ ካየነው ጉብኝቱ ፕሬዚዳንት ኦባማ ሀምሳ ሶስት አባል ሀገሮች ባሉት አህጉራዊ ህብረት መድረኩን ተጠቅመው ለአፍሪካውያን ለዜጎቹ በእነዚህ በተነሱት ቁልፍ ጉዳዮች ዙሪያ የሚናገሩበት እድል ይፈጥርላቸዋል። ፕሬዝዳንቱ ይህን እንደሚያደርጉም እተማመናለው። በእርግጥም ቀደም ሲል እንዳልኩት በጉዳዩ ብዙ ተጽፎበታል ብላ ትቀጥላለች ጋዜጠኛ ኬሮል ካስትል። ለምሳሌ ዋሽንግተን ፖስት ጋዜጣ ኢትዮጵያ በጋዜጠኞችና የፖለቲካ ተቃዋሚዎች አፈናዋ በአህጉሩ ግንባር ቀደምነች በማለት ፖስት የፕሬዚደንቱን የኢትዮጵያ ግብኝት ውሳኔ አጥብቆ ነቅፏል። ስለዚህ ፕሬዚደንት ኦባማ እጅግ አንገብጋቢ የሆነውን የጸረ ሽብርተኛ ትግል አጋርነትና የሰብአዊ መብት ከበሬታውን ሚዛናዊ በሆነ መንገድ ለማንሳት የሚችሉበት ሁኔታ ይኖራል ብለን ተስፋ እናደርጋለን ስትል ትቀጥላለች። ኬንያ ናይሮቢ ውስጥ የሚከፈተውና ፕሬዚደንት ባራክ ኦባማ የሚካፈሉበት ዓለም አቀፍ የንግድ ስራ ፈጠራ መሪዎች ጉባኤ በአፍሪካ ሲካሄድ የመጀመሪያ ጊዜ ነው። ስለዚህ ጉባኤና ፕሬዚደንቱ መገኘታቸው ያለውን ትርጉም ያውሱን በማለት ትቀጥላለች። ይህ ጉባኤ ለዩናይትድ ስቴትስ ብቻ ሳይሆን ከተቀረው ዓለም በተለይም ኢኮኖሚያቸው እያደገ ካሉ ሀገሮች ጋር ላላት ግንኙነት ትልቅ ትርጉም ያለው ነው። እንደ እውነቱ ከሆነ ዓለም አቀፍ የንግድ ፈጠራ መሪዎችን ጉባኤ የተወጠነው ነው ፕሬዚዳንት ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ.ም ካይሮ ላይ ባደረጉት ንግግር ነው። እያደጉ ያሉ ሀገሮች ያላቸው እምቅ አቅም ወጥቶ ህዝቦቻቸውን መጥቀም እንዲችሉ የምጣኔ ሀብት እድገትን አስፈላጊነት በዚያ ንግግራቸው አስገንዝበዋል። ከሰሃራ በታች ባለው የአፍሪካ ክፍል ሲካሄድ የመጀመሪያው ነው። በሁለተኛ ደረጃም ኬንያን ስንመለከት በተለይም የመረጃ ቴክኖሎጂ ዘርፍ እድገት መናኸሪያ ከመሆኗን በስተቀር በምስራቅ አፍሪካ ከማናቸውም ትልቅ ኢኮኖሚ ባለቤትም ነችና እዚያ መካሄዱ ትልቅ ግምት ይኖረዋል። በተለይም ከኬንያ ጋር ያላቸው ትስስርም ይህ ጉብኝታቸው ለሳቸውም ለአህጉሪቱም ትልቅ ትርጉም የሚያሰጥ ነው። ከዚህ ናይሮቢ ላይ ከሚካሄደው ጉባኤ ምን ውጤት ይጠበቃል? የኦባማ አስተዳደር ከተቀረው ዓለም ጋር ባለው ትስስር ለምጣኔ ሀብታዊው ዘርፍ ትልቅ ትኩረት ሊሰጥ ሞክሯል። አፍሪካን በተመለከተ ይህ ባለፈው ዓመት በዩኤስ አፍሪካ መሪዎች ጉባኤ ላይ በግልጽ ተንጸባርቋል። አፍሪካን በተመለከተ ይህ ባለፈው ዓመት በዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ላይ በግልጽ ተንጸባርቋል። የአፍሪካ መሪዎች ጉባኤ በዩናይትድ ስቴትስ ሲካሄድ በአይነቱ የመጀመሪያ በመሆኑ ታሪካዊ ነው። እናም በዚያ ጉባኤ ላይ የተተኮረው ከአፍሪካ ጋር ያለንን የንግድ ምጣኔ ሀብት ትስስር ማጎልበት ነበር። አፍሪካንም ሆነ ማናቸውም ምጣኔ ሀብታቸው እያደጉ ያሉ ሀገሮች በይበልጥ አቅማቸውን እንዲገነቡ በመርዳት ማገዝ ይቻላል ብለው ፕሬዚዳንት ኦባማ ከልባቸው እምነት አላቸው ብዬ አምናለሁ። ስለዚህ ዩናይትድ ስቴትስ የአፍሪካ ግንኙነት አዲስ አቅጣጫ የያዘበት ነው ማለት ይቻላል። በዚህ ረገድ ሚስተር ኦባማ በዩናይትድ ስቴትስና አፍሪካ ግንኙነት እንደ ፕሬዝዳንትነት ትተው የሚያቆዩትን የታሪክ ቅርሳቸውንም ያጎለብትላቸዋል። ተጨባጭ ውጤቶችን ብንመለከት ለምሳሌ ከሰሐራ በታች ባሉ ሀገሮች የኤሌክትሪክ ኃይልን ለማዳረስ የታቀደው ፓወር አፍሪካ አንዱ ነው። የአምናውን ጉባኤ ካስተባበሩት መካከል አንዷ እንደመሆኑ፣ ዩናይትድ ስቴትስ በዚህ ፖሊሲዋ አማካይነት በአፍሪካ ያበረከተችውን አስተዋጽኦ በተጨባጭ በሚለካ መልኩ እንዴት ይገለጻል ስትል የቪኦኤዋ ካሮል ካስቴል ጥያቄዋን ቀጥላለች። በተጨባጭ ለመመልከት ባለፉት ዓመታት ውስጥ ለምሳሌ የንግድ ሚኒስቴር ብዙ ስራዎች ሰርተዋል። የዩናይትድ ስቴትስ የንግድ ኩባንያዎች በአፍሪካ እንዲሰማሩ ለማበረታታት ጥረቶች ሲያካሄድ ቆይቷል። መካከለኛ ሆኑ ትላልቆቹ የዩናይትድ ስቴትስ የንግድ ተቋማት አፍሪካ ውስጥ ይበልጡን መዋለ ነዋይ ለማስገባት አመቺ ሁኔታ እንዲፈጠር ማለት ነው። ላለፉት በርካታ ዓመታት አሜሪካ ከአፍሪካ ጋር ለምታደርገው የምጣኔ ሀብት ትስስር ዋልታ ሆኖ የቆየው የአፍሪካ እድገትና እድል ሕግ አገዋ ለተጨማሪ አስር ዓመት እንዲቀጥል ተደርጓል ያም ይህ አስተዳደር የአፍሪካ ንግድ እና ኢንቨስትመንትን ለማሳደግ ያለውን ቁርጠኝነት የሚያሳይ ሁለቱንም ወገኖች የሚጠቅም ስራ ነው ብዬ አምናለሁ። ፕሬዚደንት ባራክ ኦባማን የአፍሪካ ልጅ ብለን ልንጠራቸውም እንችላለን። አፍሪካን በተመለከተ በታሪክ እንዴት ይታወሳሉ? ለምሳሌ ፕሬዚደንት ጆርጅ ደብልዩ ቡሽን ብንወስድ በጸረ ኤች አይቪ ኤድስ ትግሉም ባደረጉት አስተዋጽኦ ይታወሳሉ። ፕሬዚደንት ኦባማ በታሪክ መዝገብ እንዴት ነው የሚታወሱት? ይህ መቼም ትልቅ ጥያቄ ነው። ፕሬዚዳንት ኦባማ አፍሪካውያን እንደሚሉት ከአፍሪካ መሬት የበቀሉ ልጇ ናቸው። ስለዚህም አፍሪካውያን ዘንድ ብዙ ብዙ ትልቅ ነገር ተጠብቆባቸዋል። አፍሪካን የተመለከተው ታሪካቸው ባለ ብዙ ገጽ ነው ባይ ነኝ። ምክንያቱም የእሳቸው ለፕሬዝዳንትነት መመረጥ በዓለም ዙሪያ በተለይም ደግሞ በአፍሪካ ትልቅ ተምሳሌትነት አለው። ምክንያቱም በዚህ ሀገር ጥቁሮች በቁጥር አነስተኛ ናቸው። ስለዚህ አንድ በቁጥር አነስተኛ የሆነ ማህበረሰብ ከሁሉም ከፍተኛ ለሆነው ስልጣን መብቃቱ ለአፍሪካውያን እጅግ ታላቅ ተምሳሌትነት አለው። መሪዎች የተለያዩ የህብረተሰብ ክፍሎች በማስተባበር ድጋፍ አግኝተው እንደሚመረጡ የሚያሳይ ነውና ከአሜሪካ ህዝብ አስራ ሁለት ከመቶ ብቻ የሆነው ጥቁር ህዝብ ብቻውን መርጦ ለስልጣን ሊያበቃቸው አይችልም ነበርና አንዱ የሳቸው ታሪክ ገጽታ ይህ ነው። ስለዚህ ይህ በራሱ ስለ እሳቸውና ስለ ሀገሪቱም ጭምር የሚናገረው አለ። ፕሬዝዳንቱን የቀደሙት ፕሬዝዳንቶች ጆርጅ ቡሽ እና ቢል ክሊንተን በአፍሪካ ያከናወኗቸው ስራዎች መሰረት በማድረግ ግሩም የሆኑ ቀጣይ ስራዎችን ሰርተዋል። ፕሬዝዳንት ቡሽ ታሪክ ያስመዘገቡበት ፔፕፋርንን፣ የዩናይትድ ስቴትስ ፕሬዝዳንት የጸረ ኤድስ አጣዳፊ ድጋፍ፣ በእርግጥም ታሪክ ያስመዘገቡበት የብዙ ሚሊዮን አፍሪካውያን ህይወት የተረፈበት መርሃ ግብር ነው፣ የሚመሰገኑበት ታሪካቸውም ነው። ፕሬዚዳንት ኦባማ በአፍሪካ የሚታወሱበት ታሪካቸው ለኢኮኖሚ እድገት የሰጡት ትኩረት ነው ባይ ነኝ። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤም ትኩረት ይኸው ነበር። አፍሪካን በሰብአዊ ችግሮች ገጽታ ብቻ ሳትታይ አፍሪካ ለራሷና ለዩናይትድ ስቴትስ ቁልፍ በሆኑ ጉዳዮች በአጋርነት ልትሰራ የምትችልበት መሆኑ እንዲታወቅ ባከናወኗቸው ስራዎችም ይታወሳሉ የአፍሪካ ሴቶችና ወጣቶችን በተመለከተ ባደረጓቸው ጥረቶች በተለይም የአፍሪካ ወጣቶች መሪነት መርሃ ግብር በእንግሊዝኛ አህጽሮቱ ያሊን በማቋቋም በሰሩት ስራ ይታወሳሉ ሲሉ የዊልሰን ማዕከል የአፍሪካ ፕሮግራም ዲሬክተሯ ሞንዴ ሙያንጉዋ አስገንዝበዋል።